አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ከኢትዮጵያ ለቀረበላት የሰላም ጥሪ ምላሽ ሰጠች፣ የተባበረው የአረብ ኤሚሬቶች ሦስት ቢሊዮን ዶላር በረድኤትና በመዋለ ነዋይ ፍሰት ለማቅረብ ቃል ገባ፣ አፍሪካ ለወደፊቱ ዋናዋ መስህብ እንደምትሆን የምርምር ጥናት አመለከተ፣ የሚል ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ኢትዮጵያ ሳይታሰብ በድንገት ኤርትራ ጋር የተፈራረመችውን የሰላም ስምምነት ለመተግበር ዝግጁ መሆኗን ካስታወቀች ከሁለት ሳምንታት በኋላ የኤርትራው መሪ ስለ ጉዳዩ ለመነጋገር ልዑካን እንደሚልኩ ባለፈው እሮብ መግለጻቸውን ጠቅሷል። ይህ እርምጃ በቋንቋ በሃይማኖትና በዘር በተሳሰሩ ህዝቦች መካከል ሰላም የማውረድ ተስፋን ፈንጥቋል ይላል ጽሁፉ። ፕሬዝደንት ኢሳያስ አፈወርቂ በሀገሪቱ የሰማዕታት ቀን ላይ በቴሌቪዥን ባደረጉት ንግግር የሁለቱም አገሮች ህዝቦች ሰላም ይፈልጋሉ፣ አሁን ኢትዮጵያ ባለው ለውጥ ምክንያት ሰላሙ ሊመጣ ይችላል ማለታቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ ወጣው ጽሁፍ አውስቷል። የኢትዮጵያ ጠቅላይ ሚኒስትር በበኩላቸው የኤርትራ ልኡካንን በሞቀና በበጎ ፈቃድ ለመቀበል ዝግጁ ነኝ ማለታቸውን የጽህፈት ቤታቸው ሹም መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ጽሑፍ አያይዞም ገና ብዙ ስብስብ ንግግሮችና ድርድሮች መካሄድ ያለባቸው ቢሆንም ለሁለት አስርተ ዓመታት ያህል የዘለቀውን የጠላታዊ ግንኙነት ግድግዳን ሊሰብር ይችላል፣ ዝግ በሆነው ኤርትራ መንግስትም ለውጥ ያመጣ ይችላል ይላል። ኢትዮጵያ እጅግ ፈጣን እድገት ካሳዩት የአፍሪካ ሀገሮች አንዱ ሁናለች። ኤርትራ ግን በአብዛኛው ለውጭ ዓለም ዝግ ሆና ቆይታለች። በዓለም ደረጃ በፕረስ ነጻነት ላይ ከባድ ገደብ ከሚያደርጉት ሀገሮች አንዱ ሆናለች። በአገሪቱ ያለው ገደብ አልባ ወታደራዊ አገልግሎትም በብዙ ሺዎች የሚቆጠሩ ኤርትራውያንን ለስደት ዳርጓል ይላል ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ። ይሁንና የባድመ ነዋሪዎች ይህ በውጊያ ላይ ሕይወታቸውን በሰጡት በብዙ ሺህ የሚቆጠሩ ኢትዮጵያውያን ላይ ማላገጥ ይሆናል በማለት ጠቅላይ ሚኒስትሩ ያቀረቡትን የሰላም ጥሪ በመቃወም በምንም አይነት ከባድመ አንወጣ ማለታቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ጠቅሷል። የአዲሮብ ህዝብም የተቃውሞ ሰልፍ ማድረጉ የሚታወቅ ነው። የሀገሪቱ ገዢ ፓርቲ አካል የሆነው ህዝባዊ ወያኔ አርነት ትግራይ በበኩሉ ከኤርትራ ጋር ሰላም የማውረዱን እቅድ በመርህ ደረጃ የሚደግፈው ቢሆንም በአፈጻጸሙ ላይ ተቃውሞ እንዳለው መግለጹን የዋሽንግተን ፖስት ጋዜጣ ድረገጽ ለንባብ አድርሷል። ሮይተርስ የዜና አገልግሎት በዘገበው መሰረት የተባበሩት የአረብ ኤሚሬቶች ባለፈው አርብ 3 ቢሊዮን ዶላር በረድኤትና በመዋለ ንዋይ ፍሰት ለኢትዮጵያ ለማቅረብ ቃል ገብቷል ሲሉ አንድ የኢትዮጵያ ባለስልጣን ጠቁመዋል። ለአዲሱ ጠቅላይ ሚኒስትር ትልቅ ድጋፍ ነው ማለታቸውንም አክሏል። የተባበረው የአረብ ኤሚሬቶች በኢትዮጵያ የተከሰተውን ከባድ የውጭ ምንዛሪ እጥረት ለማቃለል እንዲረዳ በኢትዮጵያ ማዕከላዊ ባንክ 1 ቢሊዮን ዶላር እንደሚያስቀምጥ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሼዴ ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። የተባበሩት አረብ ኢምሬቶች መንግስት የገባው ቃል በኢትዮጵያ የውጭ ምንዛሪ ጥረት ላይ የማይናቅ ጥቅም እንደሚያስገኝ ቃል አቀባዩ ጠቁሟል። ተንታኞች እንደሚገምቱት በከፊልም ቢሆን በትልልቅ መሠረተ ልማት ላይ በመዋሉ የአገሪቱ የውጭ ምንዛሪ ክምችት አሽቆልቁሎ ከአንድ ወር ወጪ ያነሰ ደረጃ ላይ መድረሱን ሮይተርስ ዘግቧል። ሌላው ከተባበሩ የአረብ ኤሚሬቶች የሚገኙ ሁለት ቢሊዮን ዶላር በቱሪዝም ወይም በጉብኝት ዘርፍ በታዳሽ ኤነርጂና በእርሻ ዘርፍ እንደሚውል አንድ የኢትዮጵያ የውጭ ጉዳይ ሚኒስትር ባለስልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። ባለፈው አርብ የኢትዮጵያው ጠቅላይ ሚኒስትር በተባበሩ የአረብ ኤሚሬቶች የመሪነቱን ስራ በማካሄድ ላይ ያሉትን አልጋወራሽ ሼክ መሐመድን ከጎናቸው አሳፍረው ራሳቸው እየነዱ አዲስ አበባን እንዳስገቦኟቸው የሮይተርስ ዘገባ አውስቷል። በህንፃ ስራና ሆቴሎችን በመገንባት ላይ መዋለ ንዋይ የማፍሰስ ፍላጎት ያላቸው ባለ ሀብቶችም ከአልጋ ወራሹ ጋር አብረው እንደነበሩ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሸዴ የመግለጻቸውን ሮይተርስ የዜና አገልግሎት አስነብቧል። በሌላ በኩል የዋሽንግተን ፖስት ጋዜጣ ድረገጽ መጻዒው እድል አፍሪካ ነው፣ ዩናይትድ ስቴትስ ግን ገና አልተዘጋጀችም በሚል ርዕስ ባወጣው ጽሁፍ እንደ አውሮፓ አቆጣጠር በ2035 ዓ.ም መግቢያ ገደማ ከ17 ዓመት በኋላ ማለት ነው። ለስራ እድሜ የሚደርሱት ወጣት አፍሪካውያን በአለም ደረጃ ለስራ አለም ከሚበቁት ወጣቶች ሁሉ ተደምሮ የበዙ ይሆናሉ። ለቀጣዩ ምት ዓመትም በየዓመቱ በዛ አህዝ ይቀጥላል ይላል። እንደ አውሮፓ አቆጣጠር እስከ 2050 ዓ.ም ባለው ጊዜ ውስጥ ደግሞ በ32 ዓመታት ማለት ነው በእያንዳንዳቸው በዓለም ያሉ አራት ሰዎች አንዱ አፍሪካዊ እንደሚሆን በያዝነው ምዕት ዓመት ማብቂያ ላይ ደግሞ ከጠቅላላው የዓለም ሕዝብ ወደ አርባ ከመቶ የሚጠጋው ቁጥር አፍሪካውያን እንደሚሆኑ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ጽሑፉ አያይዞም ሁኔታው የሆነ ሳለ ዩናይትድ ስቴትስ ከአፍሪቃ ጋር በዲፕሎማሲያዊ መንገድ ሊዳብር የሚችል ግንኙነት ለመፍጠር ከመዘጋጀት ይልቅ ከአፍሪቃ ጋር ከአስርተ ዓመት በፊት በጀመረችው ወታደራዊ ግንኙነት ላይ መተማመኑን መርጣለች። ይህም አሉታዊ አንደምታ አለው ሲል ጽሑፉ ተችቷል። የአፍሪቃ ህዝብ መብዛት የአፍሪቃ ኢኮኖሚ አስፈላጊነትን ያጠናክራል። ካለፉት 18 ዓመታት ወዲህ በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች ቢያንስ ግማሾቹ የአፍሪቃ ሀገሮች ናቸው። በ12 ዓመታት ውስጥ ከመላ አፍሪቃ 43 ከመቶ የሚሆኑት በመካከለኛው ወይም በላይኛው መደብ ላይ ይደርሳሉ። በዛኑ ዓመት አፍሪካውያን የቤት ውስጥ ፍጆታ 2.5 ትሪሊዮን ዶላር ይደርሳል ከሦስት ዓመታት በፊት ከነበረው አንድ ነጥብ አንድ ትሪሊዮን ዶላር ከጥፍ በላይ ከፍ ያለ መሆኑና የሸማችና የንግድ ወጪ ተጣምሮ 6.7 ትሪሊዮን እንደሚደርስ ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ጠቁመዋል። የዋሽንግተን ፖስት ድረ ገጽ ላይ ወጣው ጽሑፍ አያይዞም የአፍሪካ ፈጣን ለውጥ በአህጉሪቱ ብቻ የማይወሰኑ ተግዳሮቶችን እያስከተለ ነው ይላል። በድህነት የሚኖሩ ሰዎች መብዛት፣ የመሠረተ ልማት አለመዳበር፣ የግጭቶች መኖር ከመልካም አስተዳደር ጥት ጋር የቻይና በአፍሪካ ህላዌ ብዙ ተጽፏል። የአውሮፓ ህብረት ከአፍሪካ ጋር ያለውን ግንኙነት እያጠናከር ነው። ህንድ፣ ብራዚል፣ ቱርክ፣ ጃፓን፣ የባህረ ሰላጤ ሀገሮችም ከአፍሪካ ጋር ጠንካራ ግንኙነት ለመመስረት እየሞከሩ ነው። በአንጻሩ ግን ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በመስከረም ወር 2011 ዓ ም የአሸባሪዎች ጥቃት ከደረሰባት ወዲህ የውጭ ፖሊሲዋ በወታደራዊ ላይ እንዲያተኩር ማድረጓን ይገልጻል ጽሁፉ ጽሁፉ አያይዞውም ወታደራዊ ኃይል እያደገች በመሄድ ላይ ካለችው አፍሪቃ ጋር የግንኙነት መሰረት ሊሆን አይችልም የአሜሪካ መከላከያ ሚኒስቴር የአፍሪቃ ወታደራዊ ኃይልን ሊያሰለጥን ይችላል መሳሪያና ተሽከርካሪዎችን ሊሰጥ ይችላል ይሁንና የንግድ ግንኙነት ሊያቀርብ አይችልም የመሠረተ ልማት ወጥንና የእርሻ ምክር ሊያቀርብ አይችልም በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አስገንዝቧል ይህን የጥናት ጽሁፍ ያቀረቡት የዓለም አቀፍ ፖሊሲ ማዕከል ዋና ስራ አስኪያጅ ሳሊ ቡከር እና በማዕከሉ በተመራማሪነት የሚሰሩት ኤሪ ሪከርመን ናቸው። አድማጮች፣ የዛሬው የአፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን።